The voice of America. Be away. Ye, the American's radio tabernau. በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 13 2007 ዓ.ም ዝግጅታችን አሁን ጀመረ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አምሽታችኋል? የምሽቱ አስተናጋጃችሁ ቆንጂ ታዬ ነኝ። ንጉሱ ታምሬ ዝግጅታችንን ይመራል። ከዓለም ዙሪያ በተጠናቀሩ ዜናዎች ይሆናል እንደ ወትሮ የምንጀምረው። ከዜናው በማስከተል ደግሞ የቀዳማዊ ኃይለ ሥላሴ ከፍተኛ ባለስልጣናት በደርግ መንግስት ከተገደሉ ልክ አርባ አመት ሆኗል። የአዲስ አበባው ዘጋቢያችን ንጉሴ አክሊሉ የታሪክ ማስታወሻውን ይዞ ይቀርባል። ከዝግጅታችን አጋማሽ አንስቶ ደግሞ በአራት ሰዓት እስከምንሰናበታችሁ ደሳለኝ መኮንን ምርጥ የእንግሊዝኛ ሙዚቃዎችን እየጋበዘ አድማጮቹን ሲያዝናና ያመሻል። እስከ ዝግጅታችን ፍጻሜ አብራችሁ እንድታመሹ በአክብሮት እንጋብዛለን። ወደ ዜናው እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነ ፍስሃዬ ነኝ። የሰሜን ምስራቅ ኬንያ ፖሊሶች እንደሚሉት የአል ሸባብ አማጽያን ስልሳ ሰዎች የተሳፈሩበትን አውቶቡስ አድፍጠው ካስቆሙ በኋላ 28 ሙስሊም ያልሆኑትን ሰዎች ገድለዋል። የሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ ጥቃቱን የፈጸመው እሱ እንደሆነ ገልጿል። የኬንያ ጸጥታ ኃይሎች ሞምባሳ በሚገኘው መስጊድ ላይ ያካሄዱትን ወረራ ለመበቀል ነው ይላል። አማጽያኑ ዛሬ አውቶቡሱን ያስቆሙት ኬንያን ከሶማሊያ ጋር በሚያዋስነው ድንበር አጠገብ ከምትገኘው ማንዴራ ከተማ 50 ኪሎ ሜትር ርቆ በሚገኘው ቦታ እንደሆነ ባለሥልጣኖች ገልጸዋል። ኬንያ ከሶስት ዓመታት ገደማ በፊት ወደ ሶማሊያ ወታደሮች ከላከች ወዲህ ከአልቃይዳ ጋር ግንኙነት ባለው አልሸባብ ተፈጸሙ የሚባሉ ተከታታይ የቦምብ እንዲሁም የተኩስ ጥቃቶች ሲደርሱባት ቆይተዋል። የኬንያ ወታደሮች ሶማሊያ ያለው የአፍሪካ ሕብረት ተልእኮ አካል የሆነው እንደሚያገለግሉ አካል ሆነው እንደሚያገለግሉ ይታወቃል። ተልእኮው ደካማውን በተባበሩት መንግስታት ድርጅት የሚደገፈውን የሶማሊያ መንግስት በአልሸባብ ላይ የሚያካሄደውን ትግል እያጠናከረ ነው። ማሊ አዲስ በኢቦላ ቫይረስ የተያዘ ሰው እንዳለ አረጋግጣለች። ሁለት ሌሎች በሽተኞች ደግሞ የኢቦላ ምርመራ እየተደረገላቸው እንደሆነ አስታውቃለች። የሀገሪቱ መንግስት ዛሬ ባወጣው መግለጫ የኢቦላ በሽተኛ ለብቻው ተለይቶ ከባድ ሕክምና እየተደረገለት እንደሆነ ገልጿል። ማሊ ኢቦላ እንዳይዛመትባት ለመከላከል ስትል ከኢቦላ በሽተኞች ጋር ግንኙነት የነበራቸውን ከ300 በላይ የሚሆኑ ሰዎችን እየተከታተለች ነው። በምዕራብ አፍሪቃዊቱ ሀገር ከሰባት የኢቦላ በሽተኞች በሕይወት ያለው አዲሱ በሽተኛ ብቻ ነው። የዓለም የጤና ድርጅት ባለፈው ዓርብ በገለጸው መሠረት ከ15000 በላይ ከሚሆኑት የኢቦላ በሽተኞች 5459 ሞተዋል። ይህ አሐዝ ከስምንት ሀገሮች የተገኘ ሲሆን አብዛኞቹ ግን ከጊኒ ከላይቤሪያና ከሴራሊዮን ናቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ኢቦላን በመታገር ረገድ አንዳንድ መሻሻል ቢታይም በሌሎች አካባቢዎች ደግሞ ኢቦላ ሊከሰት ሲከሰት ይታያል በማለት ትግሉ ገና አላበቀም ብለዋል። ማሊ ሶስት መቶ ሰዎች ለኢቦላ ተጋልጠው እንደሆነ ለማረጋገጥ ክትትል እየተደረገላቸው ነው ትበል እንጂ የዓለም የጤና ድርጅት ወደ አምስት መቶ እንደሚጠጉ ተናግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በኢራንና በዓለም መሪዎች መካከል በሚካሄደው ንግግር ከባድ ክፍተቶች መኖራቸው ቀጥሏል ይላሉ። የኢራን የኒውክሌር ፕሮግራምን በሚመለከት የእርቅ ግልግል ላይ ለመድረስ የተሰጠው የጊዜ ገደብ ግን እየተቃረበ ነው። ኬሪ ዛሬ ይህን ያሉት ቪየና ላይ ከጀርመኑ የውጭ ጉዳይ ሚኒስትር ፍራንክ ዎልተር ስቴንመር ጋር ዝግ ስብሰባ ከመጀመራቸው በፊት ነው። ስቴንመር እንደሚሉት ዋናው ጥያቄ ኢራን የኒውክሌር መሳሪያ ባለቤት ለመሆን የምታደርገውን ጥናትና ምርምር ለማቆም ዝግጁ ናት ወይ የሚለው ነው። በንግግሩ ከሚሳተፉት የኢራን ልዑካን ጋር ቅርበት ያለው ምንጭም ክፍተቱ ትልቅ ነው ሲል ኤኤፍፒ በሚል አህጽሮት ለሚታወቀው የፈረንሳይ የዜና አገልግሎት አረጋግጧል። አሁን ስምነት ሊደረግ የሚችለው ዝርዝር ሁኔታው ወደ ኋላ ሊታይ በሚችል አጠቃላይ መሠረተ ሐሳብ ላይ ብቻ ሊሆን እንደሚችል ምንጩ ገልጿል። ባለስልጣኖቹ እስከ ሰኞ ባለው ጊዜ ስምምነት ላይ የመድረስ አላማ በማድረግ ዛሬ ቬና ውስጥ በዝግ ስብሰባ ሲነጋገሩ ብለዋል። በመጨረሻም የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን አውሮፓ ለኤነርጂ አቅርቦቱ በሩሲያ ላይ የመተማመኑን መጠን ለመቀነስ የአቅርቦቱን አድማስ እንዲያሰፋ ጥሪ አድርገዋል። ባይደን ይህን ያሉት በቱርክ መዲና ኢስታንቡል በተደረገው የኤነርጂ ጉባኤ ላይ ነው። እርምጃው መወሰድ ያለበት ጊዜ አሁን ነው ሲሉ አስገንዝበዋል። አሁን ነው የሚለውን ቃል ሶስት ጊዜ እንደደገሙት ተዘግቧል። በኡክራይን ያለው የኤነርጂ አቅርቦት ችግር አስቸኳይ ጉዳይ መሆኑን ያረጋግጣል ሲሉም አስምረውበታል። የኡክራይን ምስራቃዊ ክፍል የተፈጥሮ ጋዝ አቅርቦት የሚያገኘው ከሩሲያ ሲሆን ኡክራይን ባልከፈለች ወዳ ምክንያት ካለፈው ሐምሌ ወር አንስቶ የጋዝ አቅርቦቱ ተቋርጧል። አሁን የክረምት ወራት በመግባቱ የጋዝ አቅርቦቱ ጉዳይ አስቸኳይ የሆነ ነው። ምስራቅ ኡክራይንን በሚመለከት ባለው የግዛት ጠብም ሩሲያ የበለጠ ኃይል እንዲኖራት እያደረገ ነው። ሩሲያ ዋናዋ የአውሮፓ ኤነርጂ አቅራቢ ሆና መቀጠል ትችላለች፣ መቀጠልም አለባት። ይሁንና የኤነርጂ ፖሊሲዋን ለፖለቲካ ዓላማ እንድትጠቀምበት መፈቀድ የለበትም ብለዋል ባይደን። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። የዓለም ዜናዎቹን አደመጥን። በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የታሪክ ማስታወሻ ልዩ ቅንብር የቀዳማዊ አጼ ኃይለ ስላሴ ከፍተኛ ባለስልጣናት በደርግ መንግስት ከተገደሉ ህዳር 14/1967 ዓ ም 40 ዓመት ሞላው። ምንም እንኳ ህዳር 14 ነገ ቢሆንም የዛሬ 40 ዓመቷ ህዳር 14 ግን እንደ ዛሬው ቅዳሜ ቀን ነበር የዋለችው እና የዛሬ አርባ ዓመት ያለ ፍርድ ከተገደሉት ባለስልጣናት መካከል የንጉሱ የልጅ ልጅ ሪር አድሚራል እስክንድር ደስታ፣ ሁለቱ የወቅቱ ጠቅላይ ሚኒስትሮች አክሊሉ ሀብተ ወልድና ልጅ እንዳልካቸው መኮንን እንዲሁም 17 ከፍተኛ የጦር መኮንን ጀኔራሎች ይገኙባቸዋል። ለዚህ የታሪክ ማስታወሻ የራዲዮ መጽሔቱ ንጉሴ አክሊሉ ፊቱን ወደ ዛሬዋ ቀን በመመለስ ከአዲሱ አበበ ጋር ውይይት አድርጓል። አዎ፣ ህዳር 14 ነገ ነው። የዛሬ አርባ ዓመቱ ህዳር 14 ግን በዛሬዋ ዕለት ቅዳሜ ቀን ነበርና ወዳጃችን ንጉሥ ያክሊሉ የቄሳርን ለቄሳር እንዲሉ የቅዳሜን ለቅዳሜ ባደርገውስ ቢለን ምን አለ ሂድበት አልነው። እንሆ ንጉሥ ያክሊሉና የአርባ ዓመት ትውስታው አምዴ አካለ ወርቅ ህዳር አስራ አራት ቀን ሺህ ዘጠኝ መቶ ስልሳ ሰባት አመተ ምህረት ጠዋት በስልሳ ስድስቱ አመተ ምህረት አብዮት ምክንያት ታላቁ ቤተ መንግስት ውስጥ ታስረው ለነበሩት ለአባቱ ለትምህርት ሚኒስትሩ ለአቶ አካለ ወርቅ ሀብተወልድና ላጎቱ ለጠቅላይ ሚኒስትር ጸሐፊ ትዕዛዝ አክሊሉ ሀብተወልድ ቁርስ ይዘው ሄደዋል። እዛው ቆም እንዳለ ከጠቅላይ ሚኒስትር ጸሐፌ ትዕዛዝ አክሊሉ ሀብተወልድ የመጣለት ቁራጭ ወረቀት ማስታወሻ ምናልባት ነገ ሰኞ ፍርድ ቤት ሊያቀርቡን ስለሚችሉ ሙሉ ጥቁር ልብስና ነጭ ሸሚዝ ይዘህና የሚል ነበር። አምዴ ግን ከዚያ ወዲህ ወደ ቤተ መንግስት አልተመለሰም። ምን ቀረኝ፣ ምን ተረፈኝ፣ ምን አለኝ ብሎ አቶ አሸናፊ ሽፈራው በቀዳማዊ ኃይለ ስላሴ ዘመነ መንግስት የገንዘብ ሚኒስቴር ምክትል ሚኒስትር ነበሩ። ስምንት አመት ታስረዋል። በአሁኑ ጊዜ የእነዚህ የተገደሉ ስልሳ ስምንት ይሏቸዋል። እሳቸው በሁለተኛም ጊዜ ከተገደሉት ጋር አድርገው ነው ባለስልጣናት። የቀደምት ሰማዕታት ቤተሰቦች ማህበር ሰብሳቢ ናቸው። ከእስር ቤቱ ጀምሮ ያለውን ሁኔታ እያስታወሱ ያጫውቱናል። እንደምታውቁት መጀመሪያ እስር የነበረው በአራተኛ ክፍለ ጦር ነው። አራተኛ ክፍለ ጦር ከልዩ ልዩ ቦታ ያሉት የመንግስት ባለስልጣናት ተሰብስበው እዛ በአንድ ሁለት እንደ መጋዘን ያለ ቤት ውስጥ ነበር ነው ያለ ነው። ከዚያ ጥቅምት መካከሉ ላይ አስራ ሶስት ገደማ በሌሊት ተነሱ ተብለው እቃችሁን ያዙ ብለው አንድ መቶ አርባ ስድስት የሚሆን እስረኞች ከአራተኛ ክፍለ ጦር በመኪና ጭነው ወደ ታላቁ ቤተ መንግስት ወሰዱ። እኛ የት እንደምንሄድም አናውቅም ነበር። እዛ ስንደርስ፣ እናንተ እናንተ አንድ ቁጥር፣ እናንተ እናንተ ሁለት ቁጥር ተብሎ ተነገረ። በዛ መኪና ተጭነን ሄድን። እንዳጋጣሚ አጋጣሚ ሆኖ የእኛ መኪና እኔና የተወሰኑ ሰዎች ያለንበት ቀድሞ ደረሰ። መጀመሪያ ቤት ውስጥ የገባ ነው እኛ ነበር። ስናይ ቤቱ ያው የዙፋን አዳራሽ ምድር ቤት ነው። በጣም ሰፊ አዳራሽ ነው። መካከሉ ላይ በእንጨት ተከፍሏል። ወዲህ ያለው አንድ ቁጥር፣ ወዲህ ያለው ሁለት ቁጥር ማለት ነው። አዳራሹ ሁለት ቦታ ተከፍሏል። ቤቱ ሲመለከቱት አዲስ አበባ ውስጥ እንደዛ አይነት ቤት ያለ መሆኑ ፍጹም አይታወቅም። ከባን በጣም ገረመን ስናይ እንደዚህ ወደ ላይ በኩል መስኮቶች ያሉት በሰሜን እና በደቡብ ነው። በሰሜን ያለው መስኮት ከአፈሩ ጋር እኩል ነው ቁመቱ። ስንገባ በጣም ይተነፍጋል፣ ግድግዳ ውሃ ያዣል። በጣም የሚያስፈራ ሁኔታ ነበር። አልጋ ተደርድረዋል። በጣም የሚቀሰቅስ ነው። የለም ወደ ስልሳ ሰባት የሚሆኑ እስረኞች ገቡ። የተቀሩት ወደ ሰባ ስንት የሚሆኑት ደግሞ ሁለት ቁጥር ገቡ። በዚህ አይነት ነው እዛ የደረስነው። ይሄ እንግዲህ በጥቅምት አስራ ሶስት ከተማ በአስራ ሶስት ህዳር ወደ መጀመሪያው ሳምንት እስረኛ መውጣት ጀመረ። ተጨማሪ እስረኛ ከውጭ በስድስት ለምሳሌ ጄኔራል መኮንን እንደነቀ መጡ። ህዳር አስር ሁለት የካቢኔ ሚኒስትሮች አቶ በለጠ ገብረ ጻድቅ እና አቶ ጌታቸው ታደሰ በቃ ለመጡ። እንዲሁም ፊታውራሪ ገብረሆት የሚባሉ እሳቸውም ሶስቱ በአስር መጡ በአስር መጡ እና ሁኔታው እንዴት ነው የከተማ ሁኔታ ስንላቸው በጣም ደስ የሚያሰኝ ወሬ ነገሩ ልዩ ፍርድ ቤት ተቋቁመዋል። እናንተን የሚታይ የተቋቋመው እዚህ ግቢ ውስጥ ነው። ከእንግዲህ እንደምናየው ማንኛቸውንም ነገር የሚፈጸመው በፍርድ ነው እና ምንም የሚያሰጋ ነገር የለም፣ ሁኔታው ሁሉ ደህና ነው ብለው ተስፋ ሰጡን። እስረኛ መቼስ ይህንን ተስፋውን ተቀብለን በእውነቱ በዚህ እየተነጋገርን ሳለን ወዲያው ደግሞ በዛ ሳምንት ውስጥ ከእኛ በላይ ዙፋን አዳራሽ ውስጥ የደርግ ስብሰባ አለ። ያ ይታየናል። ለፀሐይ በምንወጣበት ጊዜ በአንድ ሰገነት አለች፣ ደረጃ መውጫና መውረጃ እዛ ላይ ቆሞ ቡና ሲጠጡ እኛ ከስር በግር ስንሄድ፣ የእኛ ቦታ ታጥራለች፣ እናያቸዋለን፣ ያዩናል፣ ይጠቃቀሱብናል ከሊያውና እና ይባባላሉ ዘመን እንደዛ። አንዳንዶቹም ወደዛ እንዳናያቸው እየሸሹ የሚያውቁን ይመስለኛል። እኛን እንኳን የሚያውቅ የለም ወታደሮች ስላሉ ከነሱ ጋር ወደ ኋላ ይሄዳሉ። በዚህ አይነት ሁኔታ አስርን አስራ አንድን አሳለፍንና በአስራ ሁለት የህዳር ብኪ ያለት እንግዲህ እንደ ማንኛቸውም በዓል የሚከበር በዓል ነው ብለን እለቱን እንደ ሁድና ቅዳሜ ስርዓተ ጸሎት አዘጋጅተን እንደ አጋጣሚ ያን ዕለት እንግዲህ ቦታውን ዋሻ ሚካኤል ነው የምንለው። እዚያ ውስጥ ለድቁና እንደዚህ የሰለጠን ልጅ ልጆች ያን ጊዜ ልጆች ነበር እኛንን በመሰረቱ እሑድ እንደዚህ በድቁና የምናገለግለው ያን ዕለት ግን ክቡራት አቃሎ ወርቅ ነበሩ። ቀለወር ቀብተል ቤትምህርት ወይ ድቁናውን እንትን ተሰየሙት ሳቻ ነበሩ። ቄሱ ንቡረ ዲሚጥሮስ ይባላሉ። ጸሎታችን ተጀመረ። የሚያስደንቀው ያን ዕለት ቄሱ የመረጡት ምስባክ ተዘከር ግዜኦ ከመ መሬት ንህነ ወሰብሰ ዘ እንበለው አዲሱ ደንቅ ነው እንጂ ሰዎችንን አስታውሳስብ አስብ ኦ አዳም መሬት አንተ ወትገብ ውስተ መሬት ከሚለው ጋር ተያይዞ እንዲህ አይነቱ ትንቢት የትምህርት ሚኒስትሩ አካል ወርቅ ሀብተ ወልድ ቀደም ብሎ ታይቷቸው ኖሮ። ይህ እንግዲህ ሐሙስ ይሄ ዳር ሚካኤል ዕለት ነው። እንደገና እስኪ ወደ አቶ አሸናፊ ሽፈራው ልመልሳቸው። እንግዲህ ይሄ አስራ ሁለት ላይ ነው። አርብ ዕለት በአስራ ሶስት ወደ ረፋዱ ላይ አቶ ተሸ ቀረ ማርያም መጣኛ ክፍል ታስሮ ሁላችንም ተሰብስበን ንገረናለሁ ያለውን ሁኔታ ነገረን። አፍታጡ በተባለው አዲስ ልዩ ፍርድ ቤት ተቋቁመዋል። አካቤቱም ተሾመዋል። በአጭር ጊዜ ለፍርድ ሁላችሁ ትቀርባላችሁ፣ ያለ ፍርድ ምንም የሚሆን ነገር የለም። በቃ በጣም ተደሰትን። በተስፋ ተሞልተን ብናስበው ከዛ በኋላ እንግዲህ ፍርድ ሆነ እንዴት ነው ምንድን ነው ተጠይቀን የነበረው እስካሁን ምንድን ነው እንትን ያለው በሚል ያንን መሰላሰል ገባል። በዚህ ሁኔታ እንግዲህ አርብ አለቀ። ተኛን። ጠዋት ተነሳን። ጠዋት ተነሳን ጊዜ ትንሽ ሰኛው ትንሽ የተረበሸ አይነት ነገር ይመስላል። ግማሹ ህልማየሁ ይላል፣ ግማሹ ደስ አላለውም። ለበዛ ሁኔታ ተነስተን ያው ጸሎት አረግ ምናል እና ወደ ሽርሽር ወጣን። አሁንም እነዛ የሚጠቋቆሙት ሰዎች ያን ዕለት ነው እንደውም ውሳኔ የተወሰነው የሚጠቋቆሙት ሰዎች ነበሩ። እነሱንም አየም ተመልሰን ገባል። ተሰዓት በኋላም የሆነ ተሰዓት በኋላ ገ እንግዲህ ምግብ ሲመጣ ወረቀት ይመጣል። ለብ ይጽፉልናል ቤተሰቦች ይጽፉልን እዛ ላይ አንዳንዶቹ የስንብት ነገር ወደዚህ ሄዴ ነው እና እንግዲህ ደህና ሰንብት አንተያየም የሚል ይጽፉ ነበር እያጻፉላቸው አሉ። አንዳንዱም ደስ እንዳላላቸው ያመለከተዋሉ። አንዳንድ እስረኞች ደግሞ ወደ ሐኪም ቤት ሄደው ተመልሰዋል። ነገሩ ደስ ስላላቸው ከማንም ጋር ሳይገናኙ ገብተው ፊታቸው ላይ ጥሩ ነገር አይታይም። ደስ አላላቸውም። ደስ አላላቸው። ይህ ሁሉ ስለተሰማው እስር ቤቱ ስለተሰማ ትንሽ ተረበሽ ለማንኛቸውም ባለፈው እንግዲህ አራትና አምስት ሰው አራት ሰዎች መጥተው ያለውን ሁኔታ የሚያስደስት በፍርድ ነው የሚያልቀው የሚል ነገር ስለሰማን ቅሬታ ቢሰማንም የእነሱን ሚዛን የያዝ ነው። በዚህ ሁኔታ ቀኑ መሸ። ምሽቱ ላይ ያው ተጠናቀን በአስራ ሁለት እንገባለን። ገባን፣ በራችን ተዘጋ። እኛም ጸሎታችንን አድርገን ራሳችንን በልተን ቁጭ ብለን እንዲሁም ማውጋት መጫወት ጀመርን። ቅዳሜ በድንገት በራችን በብርድ ልብስ ተሸፈነ። የውጭ በር ጋጋታ ይሰማ ጀመር። ከዛ በፊት ቀን ወደ አስር ሰዓት በዚህ ላይ ከኛ እስር ቤት ውጭ ግቢ ውስጥ የእስር ቤት መኪና እየመጣ ይቆማል። አንዳንድ እስረኞች ከግቢ ከላይ እኛ ከመጨረሻ ላይ ነው ያለ ነው ከዛ ወደ ታች ወደ መኪናው ይወሰዳሉ። ለምን እንደሚወስዷቸው አልገባንም ነበር። ማታው ላይ ጨለምለም ሲል በር ተዘጋና መጥተው አለቆች የየክፍሉ ኃላፊ አርገን ምን ሾማቸው አሉ። ተጠሪዎች እነሱን ጠርተው ስም መጥራት ጀመሩ። በዚህ አይነት እንግዲህ ሁኔታው ቀጥሎ ከነዚህ ከተገደሉት በእዛ ካሉት በቁጥጥር ስር ከነበሩት መካከል ደግሞ ሁለት ባለስልጣኖች ታመው ሆስፒታል ነበሩ። እነሱም የማስታወቂያ ሚኒስትር የነበሩት ዶክተር ተስፋዬ ገብረ ጊዜ እና ሌተና ጀነራል ኢሳያስ ገብረ ስላሴ ናቸው። እነሱም ወደዚህ መጥተው ስማቸው ሰዎቹ ከሁለቱም ክፍሎች ሁለት ነው እስር ቤቱ እየተጠሩ ወደ ወህኒ ቤቱ መኪና እዛ ውስጥ እንዲገቡ እንደተደረገ ነው። በጣም የሚገርመው ያን ዕለት አንዳንዶቹ ህልምም አይተው አንዳንድ ሁኔታዎችንም አስቀድመው እንዲሁ ግምት በመውሰድ የኮሶ መድኃኒት ሳይቀር የወሰዱም ነበሩ። ለምሳሌ ታዋቂው ስመጥሩ አርበኛ መስፍን ስለሺ ራስ መስፍን ስለሺ አንድ ዓይናቸው በጠላት ወረራ ዘመን በጦርነት ወቅት ነው የጠፋው። አንዳኝ ናቸውም ደክሞ ነበር እና እዛ እስር ቤት ከነበሩም በኋላ ጨርሶ ጠፍቶ ነበር። የሚመሯቸው የቱሪዝም ባለሙያው ሀብተስላሴ ታፈሰ ነበሩ። እሳቸው ደግሞ ራስ መስፍንን ይዘው ወደ ወህኒ ቤቱ መኪና ይዘው ሲሄዱ ልክ መኪናው ጋ መድረሳቸውን ራስ መስፍን ሲያውቁ፣ ተመለሰ አንተ፣ አንተን አይፈልጉህም፣ እኔን ነው የሚፈልጉት፣ አንተ ተመለስ ብለው እንደመለሷቸው፣ አሁን ዛሬ ጭምር ነፍሴን ያዳነኝ እሱ እኮ ነው፣ እኔም እኮ አብሬ ልገባ ነበረ ብለው ይናገራሉ እና እነዛን ሆስፒታል የገቡትን ጨምሮ ያው በዚያው ህዳር አስራ አራት በለተ ቅዳሜ ምሽት በሆይኒ ቤት ግድያው ተፈጽሟል። እርምጃው ተወስዷል። እንደውም እንደሚባለው የባለስልጣናቱ አስከሬን በማግስቱ ነው ጉድጓድ ተቆፍሮ በአንድ ጉድጓድ እንዲቀበሩ የተደረገው። ያለፈው የደርግ አርባ ዓመት ታሪክ ይህንን ይመስላል። በእውነት ይህን ስናይ ደርግ ከስህተቱ ተምሮስ ነበር ማለት ይቻላል። ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለው ለቀዳማዊ ኃይለሥላሴ ዘመነ መንግስት ወይም ደግሞ ከ አስራ ዘጠኝ መቶ ሰላሳ ሶስት ነጻነት በኋላ ለተነገረላቸው ሰዎች ብቻ የሚሰራ ነው። ይሄ ታሪክ ተከታይ ያለው ምናልባት እንመለስበት ይሆናል። አዲሱ አመሰግናለሁ ንጉሴ። ምናልባት መቋጫውን ወደ ነገ እና ዙሮ በራዲዮ መጽሔት ተመልሰህ ታጠቃልለው ደስ ይለኛል። ንጉሴ ከመሄድህ በፊት ፕሮግራሙንም ለነገ እሁድ ከማስተላለፍህ በፊት ቀደም ሲል የትምህርት ሚኒስትር የነበሩት ክቡር አካለ ወርቅ የዲቁና ማድረግ እንደነበራቸው አላውቅም ነበረ። በዚያን እለት ደግሞ የሚካኤልለት በሚካኤል ቀን ይታየን ወይም ደግሞ ሌላው የሚካኤል መስባቅ ቀርቶ ይሄኛው መሰበኩ ቅድም እንዳልከው የትንቢት ነገር መሆኑ ነው። ወንጌሉስ ምን ሆነ? ምን ተነበበ? እስቲ አንተ የሚያብራራ ነገር አክልበት። እንደው ልክ ነህ። የታየን ወይም ደግሞ በቅድመ መላእክቲ ከዚህ ለከን ነው እንግዲህ እኛ የለመድ ነው። አካለ ወርቅ ሀብተ ወልድማ ተዘከረ ጊዜው ከመመሬት ነው እኮ ያሉት። እንደውም ሚስጥር የሚያውቁ እንደሆኑ ነው። ታሪኩን እኔ ቀደም ብዬ እንደሰማሁት ቤተሰቡ እኮ የካህን ቤት ነው ነው የሚባለው። ስለዚህ አካለ ወርቅ እንደው ቅስናው የላቸው እንደሆን እንል እንደሆን እንጂ ድቁናውማ እንኳን እነሱ ጋር እኛ ስጋ አለ አይደለም። ስለዚህ በዚህ አይነት መልክ ነው እና ወንጌሉን አነበቡ ነው ያሉኝ ሰውየው። ከወንጌሉ ምዕራፍ አልጠቀሱም። በነገራችን ላይ በዚህ ፕሮግራም ላይ እንደውም በዚህ እስር ቤት እኮ ንቡረ እድ ኤርምያስ ከበደም እንደነበሩ ነው እና ሊቀዳቆናት አካለ ወርቅ ሐብተወልድ ጥሩ ምስባክ ነው የሰበኩት። ትንቢት ይቀድሞ ለነገር እንዲሉ እና ይሄንን ምስባኩን ሊቀዲያቆናት የትምህርት ሚኒስትር አካለወርቅ ሀብተወልድ እንዲህ አርገው አሳምረው ከሰበኩ በኋላ፣ ገባሬ ሰናይ ካህኑ ንቡረድ ዲሜጥሮስ ደግሞ ወንጌሉን አነበቡና የተመረጠውን ራሳቸው የመረጡትን ዘቦ እዝን ሰሚያ ለይስማ ጆሮ ያለው የሚሰማ ጆሮ ያለው ይስማ፣ አሉ የማርቆስ ወንጌልን ያነበቡት ማለት ነው። አዎ አዎ፣ መልካም ነው ንጉሴ። እንግዲህ ነገ እንገናኛ። እሺ፣ አዲስ የነገ ሰው ይበላል። ንጉሴ አክሊሉ የታሪክ ማስታወሻውን አላበቃም። በእለቱ ማለትም ነገ እሁድ ቀሪውን ይዞ በራዲዮ መጽሔት ይቀርባል እንድታዳምጡ ከወዲሁን እንጋብዛለን። ክቡራትና ክቡራን የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ በ25ና በ31 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችን ነው። ነገ ቀደም ሲል እንዳልኩት የራዲዮ መጽሔት ልዩ ልዩ ቅንብሮችን ይዞ ይጠብቃችኋል። አሁን ለሙዚቃ ቃና አዘጋጅና አቅራቢ ለደሳለኝ መኮንን መስመሩን እለቅለታለው። መልካም የቅዳሜ ምሽት። አመሰግናለሁ ቆንጂት፣ መስመሩን ስለለቀቅሽልኝ። በቀጥታ ወደ ሙዚቃ ነው የምንገባው። በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የአስረኝነትን ደረጃ በያዘው በኒክ ጆንስ ጀለስ በተሰኘው ዜማ ነው የምሽት ፕሮግራማችንን የምንጀምረው። አሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የአስረኝነትን ደረጃ በያዘው በኒክ ጃንስ ጀለስ በተሰኘው ዜማው ነው የምሽት ፕሮግራማችንን የጀመርነው። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቃን አድማጮች፣ እንደምንሰነበታችሁ እንደምናመሻችሁ፣ ለሳምንታዊ ክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። እለቱን ቆንጅት ፕሮግራሙን ስትጀምር አስታውሳናለች። ድንገት ፕሮግራማችንን ዝግጅት ብላችሁ ማድመጥ የጀመራችሁ ካላችሁ እለተ ቀዳሜ ህዳር 13 2007 አዲስ አበባ አቆጣጠር በዋሽንግተን ዲሲ ደግሞ ህዳር 22 2014 ላይ እንገኛለን። የዛሬቷ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና አበይት ክንውኖች መካከል ጥቂቶቹን ብንመለከት እንደ አውሮፓውያን አቆጣጠር በ1943 በዛሬቷ ቀን ነው ሊባኖስ ከፈረንሳይ ነጻነቷን የተቀናጀችው። በ1963 በዛሬቷ ቀን ወደ ከሰዓት አካባቢ ለአሜሪካን ህዝብ የተነገረው ዜና ደግሞ አስደንጋጭና አሳዛኝ ነበር። From Dallas, Texas, the flash, apparently official, President Kennedy died at 2 o'clock Eastern Standard Time. ከዳላስ ቴክሳስ ሰበር ዜና ፕሬዚዳንት ኬኔዲ በምስራቅ ዩናይትድ የሰዓት አቆጣጠር ከቀኑ ስምንት ሰዓት ላይ መገደላቸው ይፋ ሆነ 38 ደቂቃዎች ተቆጥረዋል <laughs> እንዲህ በማለት ነበር ታዋቂው የሲቢኤስ ጋዜጠኛ ዋልተር ክሮንካይት ለአሜሪካ ሕዝብ የፕሬዝዳንት ኬነዲን መገደል የተናገረው። በዚያ ቀን ምክትል ፕሬዝዳንት የነበሩት ሊንደን ጆንሰን ሰላሳ ስድስተኛው የአሜሪካን ፕሬዝዳንት በመሆን ቃለ መሐላ ፈጸሙ። በ986 ደግሞ ማይክ ታይሰን በ20 ዓመት ዕድሜው ከትሬቨር በርቢክ ጋር ከባድ ሚዛን ቦክስ ውድድር በማሸነፉ በዕድሜው ክልሉ የመጀመሪያው ሻምፒዮና ሆነ። በ205 ኤንጀላ መርከር የመጀመሪያዋ የጀርመን ሴት ቻንስለር ሆነው ተመረጡ። እንግዲህ የዛሬቷ ቀን በታሪኩ አስመዝግባ ካሳለፈቻቸው አበይ ክንውኖች መካከል ጥቂቶቹ እነዚህ ሲሆኑ በዛሬቷ ቀን ከተወለዱ ታዋቂ ሰዎች መካከል ፍቅረኛህን ገድለሃል በሚል ተከሶ ላለፉት በርካታ ወራት ፍርድ ቤት ሲመላለስ የቆየው የደቡብ አፍሪካዊ ታዋቂው አትሌት ኦስካር ፒስቶሪየስ ዛሬ የልደት ቀኑ ነው። ሀያ ሰባት አመቱ። በድጋሚ የክብር ሰላምታ በያላችሁበት ይድረሳችሁ እያልኩኝ በዛሬው ፕሮግራም በአሜሪካን የቢልቦርድ ስን ላይ ከመቶቹ ምርጥ ዜማዎች መካከል የበላይነቱን የያዙትን ዜማዎች ነው ይዤላቸው የቀረብኩት። በዚህ ሳምንት የአስረኝነትን ደረጃ የያዘውን የኒኪ ጆንሰን ጀለስ የተሰኘውን ዜማውን ነበር ቀደም ብለን ያደመጥነው። አሁን ደግሞ በቀጥታ የዘጠነኝነት ደረጃ የያዘውን ዜማ እናደምጣለን። የዜማው ተጫዋች ሳም ስሚዝ ነው። የዜማው ርዕስ አም ናት ዘ ኦንሊ ዋን Can't believe you let me down. But the proofs in the way it hurts. For months on end, I've had my doubts, denying every tear. I wish this would be over now, but I know. I still need you here. You say I'm crazy. Even though God knows you could have mine. በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል በዘጠኝነት ደረጃ የሚገኘውን አምኖት ዘ ኦንሊ ዋን የተሰኘውን የሳም ስሚዝን ዜማ ነበር ያደመጥነው። የስምንተኝነትን ደረጃ የያዘው ባንግ ባንግ የተሰኘው ጄሲጄ ከአሪያና ግራንዴ እና ከኒኪ ሚናጅ ጋር በጋራ የምትጫወተው ዜማ ነው። እንኸው ባንግ ባንግ። in this ferrari mm -hmm. if he hangin', we bangin'. phone ringin', he slanging it ain't karaoke night but get the mic cause i'm singing mm -hmm. uh -huh. የስምንተኝነትን ደረጃ የያዘውን ጄሲጄ ካሪያና ግራንዴና ከኒኪ ሚናጅ ጋር የምትጫወተውን ባንግ ባንግ የተሰኘውን ዜማ ነበር ያደመጥነው። ወደ ሰባተኝነት ደረጃ ደግሞ ስንሄድ ሃትቦይ የተሰኘውን የቦቢን ዜማ እናገኛለን። Yellow beat uh -uh. at me And you be on some hot, uh -huh. hot Like I told to I see when I shall like you see them twirl then he drop uh -huh. And we keep them all my block uh -huh. And my take keep it on him he done drop uh -huh. And we the wild and he some hot uh -huh. tones. known to get dizzy with him uh -huh. Try to run down and you can catch a Running through these checks till I pass out, pass out. gimme give give me till I pass out. Pass out. I swear to God, all I do is cash out. And if you ain't up, get up on my trap I've been selling touches like the fifth grade. Really never made no difference with the sh made. Jaja -ja told me trip them feel how to maintain. Get that money back and spend it on the same thing. Shorty like the way that I ball out, all out. I be getting money time, fall out. out. You talking cash dog, I go all out, all out. Shorty love the way that I, I flow out. Free Greasy though, let all of my dogs out. Dogs Mama send no that no cats inside my dog house. That's what got my daddy locked up in the dog pound. Free fan on up, let all of my dogs out. We gon' pull up in that whoopee that we cops on them. With them, with them, with them we gon' put some ups on them. I send a little dot, send a drop on her She gon' call me up and I'ma set the hot on them. Grammy Savage, that's who we are. Grammys, Grammys, dressing G-Star. GS9, I go so hard. በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የሰባተኝነትን ደረጃ የያዘውን ሀትቦይ የተሰኘውን የቦቢን ዜማ ነበር ያደመጥነው። የስድስተኝነትን ደረጃ የያዘው ዜማ ደግሞ ቴክ ሚ ቱ ቸርች የሆዚየር ዜማ ነው። If the heavens ever did speak, she's the last true mouthpiece. Every Sunday's getting more bleak, fresh poison each week. We were born sick, you heard them say it. My church offers no absolute, she tells me worship in the bedroom. The only heaven I'll be sent to is when I'm alone with you. I was born sick, but I love it. And me to be ቸርች የሆዚ ዜማ በዚህ ሳምንት የስድስተኝነትን ደረጃ ሲይዝ፣ የአምስተኝነትን ደረጃ የያዘው ሀቢት የተሰኘው የቶቪሎ ዜማ ነው። ቤት የተሰኘው የቶቢሎ ዜማ በዚህ ሳምንት የአምስተኝነትን ደረጃ ሲይዝ፣ ቀጥለን የምናደምጠው አኒማልስ የተሰኘው የማሩን ፋይፍ ዜማ ደግሞ በአራተኝነት ደረጃ ላይ ይገኛል። አኒማልስ Just like animals, animals, like animals. Still hear you making that sound, looking me down, holding on the ground. You can pretend. የአሜሪካን የቢልቦርድ ሰንጠረዥ ላይ የአራተኝነትን ደረጃ የያዘውን አኒማልስ የተሰኘው የማሩን ፋይቭን ዜማ ነበር ያደመጥነው። የሶስተኝነት ደረጃ የያዘው ሼክ ኢት ኦፍ የተሰኘው የቴይለር ስዊፍት ዜማ ነው። Dirty, dirty cheats of the world. You could've been getting down to this sick beat. My ex-man brought his new girlfriend. She's like, Oh my God, I'm just gonna shake into the fella over there with the hella good hair. Won't you come on over, baby? We can shake, shake, shake. Yeah. ሻጊሮፍ የተሰኘው የታይለር ስዊፍት ዜማ ነው፣ በዚህ ሳምንት የሶስተኝነትን ደረጃ የያዘው። የሳምንቱ ምርጥ ሁለተኛ ዜማ ደግሞ ኦላባው ዚያት ቤዝ የተሰኘው የሜጋን ትሬይነር ዜማ ነው። Because you know I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass, face, bass, bass, bass, bass. Yeah, it's pretty clear, I ain't no size two. But I can shake it, shake it, like I'm supposed to do. Cause I got that boom boom that all the boys shapes. And all the right junk in all the right places. I see the magazine working out Photoshop. We know that it ain't real. Come on now, make it stop. If you got beauty, beauty, just raise them up, cause every inch of you is perfect from the bottom to the top. No, I'm all about that bass, by that bass, no trouble. I'm all about that bass, by that bass, no trouble. I'm all about that base, by that bass, no trouble. I'm all about that bass, by that bass. No trouble. I'm, hey. I'm bringing booty back. Go ahead and tell us many. Travel. I'm all about that base, about that base. No travel. I'm all about that base, about that base. No travel. I'm all about that base, about that base. Because you know I'm all about that. Base. ኦል አባውት ዛ ቤዝ የተሰኘውን የሜጋን ትሬነርን ዜማ ነበር ያዳመጥነው። የተከበራቸው የሙዚቃ ቀን አድማጮች፣ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ የያዘው ብላንክ ስፔስ የተሰኘው የቴይለር ስዊፍት ዜማ ነው። እንግዲህ በዚህ ሳምንት የአንደኝነትንና የሶስተኝነትን ደረጃ የያዙት የቴይለር ስዊፍት ዜማዎች መሆናቸው ነው። የተከበራቸው የሙዚቃ ቀን አድማጮች፣ አብራችሁ ስለቆያችሁ እያመሰገንኩኝ በዚሁ ብላንክ ስፔስ በተሰኘው የቴይለር ስዊፍት የሳምንቱ ምርጥ አንደኛ ዜማ ያሰናበታቸው ሰጥቼችኋለሁ ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው። A game wanna play. New money, suit and tie. I can read you like a magazine. Ain't it funny rumors fly? And I know you heard about me, so hey, let's be friends. I'm dying to see how this one ends. Grab your passport and my hand. I can make the bad guys good for a weekend. So it's gonna be forever. That girl for a month with the worst is yet to come. Oh no, screaming, crying, perfect storms. I can make all the tables turn. Rose garden filled with thorns. Keep your second guessing, like, oh my god, who is she? I get drunk on jealousy, but you'll come back each time you leave. Cause darling, I'm a nightmare dressed like a daydream. So አሁን የዜና ማጠቃለያ ይነበባል። የሰሜን ምስራቅ ኬንያ ፖሊሶች እንደሚሉት የአልሸባብ አማጽያን ስልሳ ሰዎች የተሳፈሩበትን አውቶቡስ አድፍጠው ካስቆሙ በኋላ 28 ሙስሊም ያልሆኑትን ሰዎች ገድለዋል። የኬንያ የጸጥታ ኃይሎች ሞምባሳ በሚገኘው መስጊድ ላይ ያካሄዱትን ወረራ ለመበቀል ነው ይላሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በኢራንና ና በዓለም መሪዎች መካከል በሚካሄደው ንግግር ከባድ ክፍተቶች መኖራቸው ቀጥሏል ይላሉ። የኢራን የኒውክሌር ፕሮግራምን በሚመለከት የእርቅ ግልግል ላይ ለመድረስ የተሰጠው ጊዜ ገደብ ግን እየተቃረበ ነው። ኬሪ ከኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ጋር ለሁለት ተከታታይ ቀናት ተነጋግረዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን እሳቸውና የቱርኩ ፕሬዚደንት ሪሴፕ ታይፕ እርገዳን የሶሪያን የስልጣን ሽግግርን ከፕሬዚደንት ባሻር አልአሳድ አገዛዝ ስለ ማራቅ ጉዳይ እንደተወያዩ ገልጸዋል። ባይደን ዛሬ ለጋዜጠኞች በሰጡት መግለጫ እሳቸውና ሚስተር ኤርዶጋን ለአራት ሰዓታት ያህል ስለ ጉዳዩ እንደተነጋገሩ ጠቁመዋል። እስላማዊ መንግስት ነኝ የሚለው የአማጽያን ቡድንም በኢራቅና በሶሪያ በመጠጊያ እንዳያገኝ ስለማድረግ ጉዳይም እንደተነጋገሩ ገልጸዋል። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅት ተጠናቋል። በስቱዲዮ ፕሮግራማችንን የመራልን ንጉሱ ታምሬ ነው። ያስተናገድኳችሁ ቆንጂት ታዬ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ነገ እሁድ በሶስት ሰዓት እንገናኛለን። ደናደሩ